የኢትዮጵያ የፓርኪንሰን ስሙማን ማህበር መስራች የሆነችው ክብራ ከበደ ተወልዳ ያደገችው በትግራይ ሲሆን በአለማያ ዩኒቨርሲቲ በግብርና ዲግሪ ከኖርዌይ ደግሞ የአካባቢ ጥበቃ ተመርቃ ወደ ሀገሯ ከተመለሰች በኋላ በግብረሰና ድርጅት ውስጥ እየሰራች ከሁለት ልጆቿ ጋር ትኖር ነበረ። ከሀያ ዓመት በፊት ግን በድንገት ሰውነቷና አንደበቷ መተሳሰርና መዳከም ጀመረች። በየሄደችባቸው ሆስፒታሎች በሙሉ ከሰው የተለየ በሽታዋን የሚረዳላትና ና የሚያውቅላት ስላል ነበረ እንደምንም ብላ ከሀገር በመውጣት ወደ አሜሪካ ተጓዘች በዛ በተደረገላት ምርመራም በሽታሽ ፓርኪንሰንስ ነው ሲሉኝ ህመሜን ማወቁ በራሱ አስደሰተኝ ትላለች ቃለመጠይቁ የድምፅ ጥራት ጉድለት ስለነበረበት የወይዘሮ ክብራን ድምፅ አስደግፈን እንደሚከተለው እናስደምጣችኋለን እኔ የመጀመሪያ ጊዜ በጣም ችግር ነበረ ምክንያቱም እንደው እንግዲህ እኔ የመጀመሪያ ጊዜ በጣም ችግር ነበረብኝ ምክንያቱም ምን እንደሆነ ሳላውቅ ሁለት ሶስት ዓመት እቤት ቁጭ ብዬ ምንድነው የሆንኩት እያልኩ ነበር። ለከፍተኛ ሕክምና አሜሪካ ሄጄ ነው ፓርኪንሳዝ መሆኑን ያወቅኩት። እና ህመምሽ ይሄ ነው ስባል በጣም ነው ደስ ያለኝ። የችግሩን ግማሽ አወቅኩት ማለት ነው። ይህን አይነት ችግር ሌሎች ላይ እንዳይደርስባቸው ነው ይሄ የተጀመረው። ፓርኪንሰንስ ማለት ከአእምሮ ጋር የሚገናኘው የነርቭ ስርዓት ችግር ሲሆን በህሙማን ላይ እንቅስቃሴን የሚገድብ፣ ሰዎች ሚዛናቸውን ጠብቀው እንዳይንቀሳቀሱ የሚያደርግ ሲሆን የመገጣጠሚያዎች መጠንከርና ለመተጣጠፍ ማዳገትን የሚያመጣ በሽታ ነው። በዚህ በሽታ የተጠቁ ህሙማን የድካም፣ የእረፍት ማጣት፣ የአንደበት መተሳሰርና ሌሎች ሰፊ ችግሮች ያጋጥሟቸዋል። በወቅቱ እኔ አቅሙ ስለነበረኝ ወደ ውጭ ሀገር ተጉዤ በመመርመር በሽታዬን አወኩት የምትለው ክብራ ማስታገሻ እንጂ መዳኛ የሌለው የፓርኪንሰን ህመም በተመለከተ ወደ ኢትዮጵያ ስትመጣ ግንዛቤው ባለመኖሩ ይህን ማህበር ለማቋቋም እንደተነሳችም ትናገራለች። ክብራ በማህበር ውስጥ ስለሚሰጧቸው ድጋፎች እንዲህ ታስረዳለች። ከሰባት መቶ ሀምሳ በላይ አባላት አሉን። መጀመሪያ ስለ ህመማቸው እንዲያውቁ ስልጠና ይሰጣል። የኤክስቴንሽን ሰራተኞችም ለህክምና ባለሙያዎች ስልጠና ይሰጣል። ለሁሉም ከፓርኪንሰን ጋር ለሚገናኙ ሰዎች ስለ ፓርኪንሰን አያያዝና ሁኔታ እናሰለጥናለን። እና ደግሞ ህብረተሰቡ ስለ ፓርኪንሰን እንዲያውቅ በቴሌቪዥንና ባገኘነው ሚዲያ በሙሉ እናስተዋውቃለን። ኢትዮጵያ ውስጥ የህክምና ባለሙያዎች ስለ ፓርኪንሰን የሚማሩት አንድ ምዕራፍ ብቻ በመሆኑ የፓርኪንሰን ህምሟን ሲያጋጥማቸው በሽታውን በቀላሉ ለመለየት ይቸገራሉ፣ የምትለው ክብራ ማህበሩ በአሁን ሰዓት ለአዲስ ተመራቂ ሐኪሞችም ስልጠና ይሰጣል ትላለች። በጣም ትንሽ ናቸው ኢትዮጵያ ውስጥ የፓርኪንሰን ሐኪሞች በጣም ትንሽ ናቸው። አብዛኛው ሰው በጤና ሐኪሞች ነው የሚታከመው። በጤና ሐኪም ሲታከሙ ሐኪሞቹ ስለ ፓርኪንሰን የሚማሩት አንድ ምዕራፍ ነው፣ እሱ ደግሞ ይረሳል። ፓርኪንሰን ደግሞ ለማወቅ እንኳን መደበኛ ለሆኑት ሐኪሞች ይቅርና ለነርቭ ሐኪሞችም ጊዜ ይወስዳል። ስለዚህ ታካሚዎች በጣም ችግር አለባቸው። ለዚህ ነው ጀማሪ ሐኪሞችን ማሰልጠን የጀመርነው። በተጨማሪም ህሙማኑ ምግብና መድኃኒት እንዲያገኙ የአቅማችንን እናግዛለን። ባገኘነው ፈንድ መሰረት ከዘራ እንዲያገኙ፣ ሽንት ቤት ለሌላቸው ደግሞ መቀመጫ እንሰጣለን። ምክንያቱም መሬት ከሆነ ስለሚቸገሩ ነው። የምክር አገልግሎትም እንሰጣለን። ክብራ የፓርኪንሰንስ ችግር ሰፊ ሆኖ ሳለ ባለባቸው የአቅም ውስንነት የተነሳ ከአዲስ አበባ ወጥተው መስራት እንዳልቻሉና በተለይም ኮቪድ አስራ ዘጠኝን ጨምሮ የተለያዩ ተግዳሮቶች እንዳሉባቸውም ታስረዳለች። ችግራችን ምንድን ነው? በቂ የሆነ ፈንድ የለንም፣ ለማስፋፋት ቢሮም የለንም፣ ተከራይተን ነው እሱ ችግር አለብን እና ብዙዎች የፓርኪንሰን ህመም ምን እንደሆነ ስለማያውቁ እኛን ማገዝ ፈንድ ማድረግ ይከብዳቸዋል። በዚህ የተነሳ ወደ ክፍለ ሀገር ስራችንን ማስፋፋት አልቻልንም። ፈንድ ነው ችግራችን። የኢትዮጵያ ፓርኪንሰንስ ድጋፍ ማህበር በአሁኑ ሰዓት ከሰባት መቶ በላይ አባላት እንዳሉት ክብራ ከበደ ገልጻልናለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ